Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 26 2013 ዓ.ም፣ ዝግጅታችን ጀመረ። ዓለም አቀፉ ማኅበረሰብ ከትግራይ ክልል ሁኔታ አንጻር ያሉ ግልጽ በርካታ እውነታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታወቀ። ዘገባ አለን። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረ ሰናይ ድርጅት፣ ለአምባሳደሮችና ለተባበሩት መንግስታት ድርጅት ተጠሪዎች ማብራሪያ ሰጠ። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኤንስ ዶት ኮም፣ በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችው ቆንጅ ይታየ ነኝ። ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ በርካታ ግልጽ እውነታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ የፕሬስ ክፍል ኃላፊ ቤለኔ ስዩም በአንዳንድ ወገኖች የሚታየው እውነታዎቹን የመዝለል አካሄድ ጠቃሚ ውጤት አይኖረውም ብለዋል። የኤርትራ ወታደሮችን መውጣት አስመልክቶ የተጠየቁት ኃላፊዋ በተደረሰበት ስምምነት መሠረት እየተፈጸመ መሆኑን ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረሰናይ ድርጅቶች ለአምባሳደሮችና ለተባበሩት መንግስታት ድርጅት ተጠሪዎች ዛሬ ማብራሪያ ሰጥቷል። ክልሉ ውስጥ በሴቶች ላይ ደረሰ በተባለው ጾታዊ ጥቃት ላይ የተሳተፉ ስልሳ የሚሆኑ የፖሊስና የመከላከያ ሰራዊት አባላት ላይ እርምጃ መወሰዱም ተገልጿል። ክልሉ ውስጥ አንድ ብቻ የነበረው ጥቃት የደረሰባቸው ሴቶች ሕክምና ማዕከል ቁጥር አሁን አምስት መሆኑን የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ ብሔራዊ ምርጫ ቦርድ አቶ እስክንድር ነጋን ጨምሮ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባላትን በእጩነት መመዝገብ መጀመሩን ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘገቡ። ቦርዱ የፓርቲው እጩዎች ለሚወዳደሩባቸው አካባቢዎች አሳትሟቸው የነበረ ወደ 1.3 ሚሊዮን የሚጠጉ የድምፅ መስጫ ወረቀቶች እንዲቃጠሉ ትዕዛዝ ማስተላለፉንም ዛሬ ላስቻለው የፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት አስታውቋል። ባልደራስ ፓርቲ ቀደም ሲል አስመዝግቧቸው በነበሩ እጩዎቹ ምትክ ለምርጫ እንዲቀርቡለት የሚፈልጋቸውን ግለሰቦች እንዲያሳውቅ ቦርዱ ጥያቄ እንዳቀረበለት የቦርዱ ሰብሳቢ ብርቱካን ሚደቅሳ ለችሎቱ መናገራቸው ተዘግቧል። በዚህም መሰረት ፓርቲው ትናንት አዲሶቹን እጩዎቹን ማሳወቁን አስረድተዋል። ወደ ኮቪድ-19 ዜና ስንሻገር ኢትዮጵያ ውስጥ ትናንት በአጠቃላዩ በሀገሪቱ ዙሪያ ከተመረመሩ 5003 ናሙናዎች ውስጥ 246ቱ ላይ ኮሮና ቫይረስ እንደተገኘ የጤና ሚኒስቴር ዕለታዊ ሰንጠረዥ ያመለክታል። በዚህም መሰረት አጠቃላዩ በምርመራ የተረጋገጠው ቫይረሱ ያለባቸው ሰዎች ቁጥር 272036 ሲሆን አሁንም በቫይረሱ ምክንያት እንደታመሙ ያሉት 25414ቱ መሆናቸውን ነው የሚያመለክተው። 242442ቱ ያገገሙ መሆናቸውንም አክሏል። የሰባት ሰዎች ህይወት በበሽታው ሳቢያ እንዳለፈም አመልክቷል። አጠቃላዩ በኮሮና ቫይረስ ምክንያት ህይወታቸው ያለፈው ሰዎች ቁጥር 4178 መድረሱ ነው። የኮቪድ-19 መከላከያ ክትባት የተከተቡ ሰዎች ቁጥር ደግሞ 1 ሚሊዮን 838 539 መግባቱን የጤና ሚኒስቴር የትናንት መረጃ ያሳያል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ ኮቪድ-19 ዜናዎች እንቆያለን። የኮቪድ-19 መከላከያ ክትባት ለዓለም ባለዝቅተኛ ገቢ ሀገሮች እንዲዳረስ የሚሰራው ባለመጤና ድርጅት መሪነት የተዋቀረው ስብስብ ኮቫክስ ግዙፍ የገንዘብ ድጋፍ እንዳገኘ ተሰማ። ጃፓን ትናንት ረቡ በኢንተርኔት አማካይነት ባስተናገደችው የመሪዎች ጉባኤ ላይ ኮቫክስ የ አራት ቢሊዮን ዶላር ድጋፍ ቃል የተገባለት ሲሆን ከሁሉም ትልቁ የሆነውን ድጋፍ እንደምትሰጥ ያስታወቀችው አስተናጋጆቹ ሀገር ጃፓን 8 ሚሊዮን ዶላር እሰጣለሁ ብላለች። ካናዳ፣ ፈረንሳይ፣ ስፔንና ስዊድንም ከፍ ያለ የገንዘብ እርዳታ ሊሰጡ ቃል ገብተዋል። ኮቫክስ ከተመሰረተ ወዲህ እስካሁን 9.6 ቢሊዮን ዶላር ሊያሰባስብ እንደቻለም ተመልክቷል። በርካታ ሀገሮች ካከማቹት የኮቪድ-19 ክትባት ውስጥ የተወሰነውን ለኮቫክስ ሊለግሱ ቃል የገቡ ሲሆን በዚህም ጃፓን ከሁሉም ትልቁ የሆነውን 30 ሚሊዮን ክትባቶች እንደምትለግስ ቃል ገብታለች። በመሪዎች ጉባኤው ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሀሪስ ባሰሙት ንግግር የባይደን አስተዳደር በያዝነው ዓመትና በሚመጣው 2022 የአውሮፓውያን ዓመተ ምህረት ውስጥ ለኮቫክስ የሚሰጥ አራት ቢሊዮን ዶላር መመደቡን ጉባኤተኞቹን አስታውሰዋል። ሌላ አዲስ የገንዘብም ሆነ የክትባት ድጋፍ ቃል ግን አልገቡም። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ካላት የኮቪድ ክትባት ክምችት ውስጥ 80 ሚሊዮን ክትባቶችን እንደምትሰጥ ቃል መግባታቸው ይታወሳል። ይህ በዚህ እንዳለ በጥቂት ሳምንታት ውስጥ የሚከፈተው ውዝግብ የተደራረበበት የቶኪዮ የበጋ ኦሊምፒክስ በዚህ ሳምንትም አዲስ እክል አግኝቶታል። በሀገሪቱ የተስፋፋ ባለው የኮሮና ቫይረስ ስርጭት የተነሳ አስር ሺህ የኦሊምፒክስ በጎ ፈቃደኞች ስራቸውን እንደለቀቁ ነው የተገለጸው። የቶኪዮ የኦሊምፒክ አዘጋጅ ኮሚቴ ዋና ስራ አስፈጻሚ ግን ውድድሩ ላይ የውጭ ሀገር ታዳሚዎች እንዳይገኙ የተከለከለ በመሆኑ የበጎ ፈቃደኞቹ ስራ መልቀቅ ችግር አያመጣም ብለዋል። በሌላ ዜና ብሪታንያ የቡድን ሰባት አባል ሀገሮች የጤና ሚኒስትሮችን ጉባኤ በማስተናገድ ላይ ነች። ዛሬና ነገ አርብ የሚካሄደው ስብሰባ የኮቪድ-19 ክትባትን ማካፈልና በዓለም አቀፍ ደረጃ የሚቀሰቀሱ የጤና አደጋዎችን በተሻለ መለየት ስለሚቻልበት መንገድ የሚወያይ መሆኑ ታውቋል። የጤና ሚኒስትሮቹ ኦክስፈርድ ከተማ ውስጥ የተሰበሰቡት በሚቀጥለው ሳምንት በሚከፈተው የሰባቱ የበለጸጉ ሀገሮች የመሪዎች ጉባኤ ዋዜማ መሆኑ ነው። ለሕዝቦቻቸው የኮቪድ ክትባት በከፍተኛ ደረጃ ያዳረሱት ሀገሮች የክትባት አቅርቦት ለሌላቸው ሀገሮች ጠቀም አድርገው እንዲለግሱ ውትወታው ተጠናክሮ ቀጥሏል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ክትባቶቹን አሁኑኑ ለሌሎች ማካፈል ያስፈልጋል። ወረርሽኙ እንዲወገድ ከተፈለገ ክትባቱን በፍትሐዊነት ማዳረስ ግድ ነው ብለዋል። እንግሊዝ ውስጥ 75 ከመ ከመቶ አዋቂዎች በሁለት ጊዜ ከሚሰጠው ክትባት የመጀመሪያውን ተከትበዋል ሲሉ የሀገሪቱ የጤና ሚኒስትር ማት ሃንኮክ አስታውቀዋል። በሌላዊቱ የቡድን ሰባት አባል ሀገር በዩናይትድ ስቴትስ ደግሞ ከአዋቂ ዕድሜ ውስጥ ካሉት ውስጥ 63 ከመቶ ተከትበዋል። ዩናይትድ ስቴትስ የኮቪድ-19 ክትባት ለባለዝቅተኛና መካከለኛ ገቢ ሀገሮች እንዲዳረስ ለሚሰራው ለኮቫክስ የ4 ቢሊዮን ዶላር ድጋፍ እንደምታደርግ ቃል ገብታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ማክሰኞ በሰጡት ቃል የባይደን አስተዳደር 80 ሚሊዮን የኮቪድ-19 ክትባቶችን ለሌሎች ሀገሮች የሚያከፋፍልበትን እቅድ በሚቀጥለው አንድ ወይም ሁለት ሳምንት ውስጥ ይፋ ያደርጋል ብለዋል። ጃፓን በበኩሏ 800 ሚሊዮን ተጨማሪ ክትባቶችን እንደምትለግስ ጠቅላይ ሚኒስትሩ ዮሺዴ ሱጋ አስታውቀዋል። በሌላ የኮቪድ-19 ክትባት ነክ ዜና አዲሱ የዋይት ሀውስ የሳይንስ አማካሪ ከአሁን በኋላ ለሚከሰቱ ዓለም አቀፍ ወረርሽኞች ክትባቶች በአንድ መቶ ቀን ጊዜ ውስጥ ዝግጁ ማድረግ ይቻላል የሚል ተስፋ እንዳላቸው ተናገሩ። የዋይት ሀውሱ የሳይንስ አማካሪ ስራቸውን ከጀመሩ ወዲህ የመጀመሪያ ቃለ መጠይቃቸውን ለአሶሼትድ ፕሬስ የሰጡ ሲሆን ወደፊት ለሚከሰቱ ወረርሽኞች የተሻለ ዝግጁነት እንዲኖር ግፊት እንደሚያደርጉ ቃል ገብተዋል። የእስራኤል ጠቅላይ ሚኒስትር በንጃሚን ኔተንያሁ ተቃዋሚዎች ለ12 ዓመታት የዘለቀውን የኔተንያሁን የስልጣን ዘመን እንዲያከትም ለማድረግ በተፋጠነ መንገድ በምክር ቤቱ ድምጽ እንዲሰጥ እየተንቀሳቀሱ ናቸው። ተቃዋሚዎቻቸው ቶሎ ብሎ በክኔሴቱ ድምጽ ከተሰጠ ጠቅላይ ሚኒስትሩ ትናንት የተመሰረተውን ጥምረት ለማፍረስ ለመጨረሻ ጊዜ የሚያደርጉትን ጥረት ያወሳስበባቸዋል ብለው ተስፋ አድርገዋል። የቢቢ ኔተንያሁ ተቀናቃኞች የዛሬውን የፖለቲካ እንቅስቃሴያቸውን የጀመሩት በስፋት የተለያየ ርእዮተ ዓለም የሚያራምዱ የፖለቲካ ፓርቲዎች አንድ ላይ ሆነው ትናንት ረቡዕ ማታ የረጅም ጊዜውን ጠቅላይ ሚኒስትር ከስልጣናቸው ሊያስወግድ የሚችል ስምምነት ላይ ከደረሱ በኋላ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ፍልሰተኞችን አሳፍረው ሲጓዙ የሜዲትራኒያን ባህር ጠረፍ ላይ ከሰጠሙት ሁለት ጀልባዎች ላይ ከነበሩት ተሳፋሪዎች ውስጥ የሁለት ፍልሰተኞችን አስከሬን ባህር ውስጥ ማግኘታቸውን የቱኒዥያ ባለስልጣናት አስታወቁ። ትናንት የቱኒዥያ የባህር ኃይል አባላት 109 የሚሆኑትን ተሳፋሪዎች ህይወት ሊያተርፉ እንደቻሉ ገልጸው ወደ 20 የሚሆኑ ግን እንዳልተገኙ ነው የሀገሪቱ የመከላከያ ሚኒስቴር ያስታወቀው። አስከትለውም ሚኒስቴሩ አንደኛው ጀልባ መስጠሙን አካባቢው ላይ ከነበረ መርከብ ከተነገረም በኋላ ፈጥነን በመንቀሳቀስ ኤርትራውያን፣ ሱዳናውያን እና ግብፃውያን ያሉባቸው ሰባ ፍልሰተኞችን ለማትረፍ ችለናል ብሏል። ዝዋራ የምትባል የሊቢያ ከተማ ላይ ተሳፍረው ከትናንት በስቲያ ማክሰኞ ማታ ጉዞ እንደጀመሩ ስደተኞች መናገራቸውንም ሚኒስቴሩ አክሎ ገልጿል። የዓለም አቀፍ ፍልሰት ድርጅት አይኦኤም በሁለቱ አደጋዎች የ20 ሰዎች ሕይወት መጥፋቱን ገልጾ ይህ የሚያመለክተው ፍልሰተኞች የሚጓዙበት መንገድ ምን ያህል አደገኛ መሆኑን ነው ብሏል። በመጨረሻም ዩናይትድ ስቴትስ ውስጥ የስርዓት ድጎማ የሚጠይቁ አዲስ ሰዎች ቁጥር ባለፈው ሳምንት ለአምስተኛ ተከታታይ ሳምንት መቀነሱን የሰራተኛ ጉዳይ ሚኒስቴር አስታወቀ። ባለፈው ሳምንት የስርዓት ድጎማ የጠየቁት 385000 ሰዎች ሲሆኑ ይህም ከቀደመው ሳምንት ጋር ሲነጻጸር በ20ሺህ የቀነሰ መሆኑን የሰራተኛ ጉዳይ ሚኒስቴሩ ጨምሮ አስረድቷል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ በአዋቂ ዕድሜ ውስጥ ካሉት ሰዎች ወደ 52 ከመቶ የሚሆኑት የኮቪድ-19 ክትባታቸውን አጠናቅቀው የወሰዱ ሲሆን ይህም ኢኮኖሚው ይበልጡን እንዲያንሰራራ አስተዋጽኦ ማድረጉ ተገልጿል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች ለሰዓቱ የተጠናቀረው ዜና እዚህ ላይ አበቃ። ለዜናዎቹ ቆንጅታየ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎሆርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 26 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ጋር በአህዱ ራዲዮ 94.3 ላይ ታገኙናላቸው። አሁን ወደ ዕለቱ አብይ ርዕስ ንለፍ። ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ ግልጽ በርካታ እውነታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የጽሕፈት ቤቱ የፕሬስ ክፍል ኃላፊ ቢለኔ ስዩም በአንዳንድ ወገኖች የሚታየው እውነታዎቹን የመዝለል አካሄድ ጠቃሚ ውጤት አይኖረውም ብለዋል። የኤርትራ ወታደሮችን መውጣት አስመልክቶ የተጠየቁት ኃላፊዋ በተደረሰበት ስምምነት መሰረት እየተፈጸመ መሆኑን ተናግረዋል። እስክንድር ፍሬው تكتاوزك بل الكل ዛሬ የጠቅላይ ሚኒስትር ጽፈት ቤት የሰጠውና ለያዝነው የፈረንጆች ዓመት የመጀመሪያ የሆነው መግለጫ የትግራይን ክልል ወቅታዊ ሁኔታ በተመለከተ ሆን ተብለው የተተዉ የተዘለሉና የተዛቡ ያላቸውን መረጃዎች ያብራራበት ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዓለም አቀፉ ማኅበረሰብ የዘነጋቸው ያሏቸውን ነጥቦች ጠቃቅሰዋል። እውነታዎቹ ሆን ተብለው የሚዘነጉት የሚተዉት ደግሞ ሌላ አጀንዳ ባላቸው ወገኖች ነው ሲሉ ነው የተናገሩት። ኢትዮጵያ አጥፊ ውጤት ሊኖረው የሚችል የተቀነባበረ ዘመቻ እየተካሄደ ባት ነው ሲሉም አመልክተዋል። እንደዚህ አይነቱ አካሄድም አዎንታዊ ውጤት እንደማይኖረው ነው ያስረዱት። በወንጀለኛ ቡድን የተቀጣጠለን የመንግስት መዋቅር የማፍረስ ተግባር ለቀለበሰ መንግስት ተጨማሪ ድጋፍ በመስጠት ፋንታ በስልጣን ላይ ያለን ጠቅላይ ሚኒስትር እንደ ጥፋተኛ መቁጠርና በመንግስቱ ላይ ቅጣት መጣል ውጤታማና ገንቢ ያልሆነ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ለሕዝቡና ለዓለም አቀፍ አሰራሮች ያሉበትን ተግባራትና ቁርጠኝነት ያውቃል። በመላ አገሪቱ የሚገኙ ከመቶ ሚሊዮን በላይ ሰዎችን ፍላጎት ለማሟላትም እርምጃዎችን መውሰዱን ይቀጥላል ነው ያሉት። የፕሬስ ኃላፊዋ በትግራይ ክልል ካለው የጸጥታ ሁኔታ፣ የሰብአዊ ድጋፍ ተደራሽነትና ሌሎች ወቅታዊ ሁኔታዎች አንጻርም ማብራሪያ ሰጥተዋል። ወቅታዊውን የትግራይ ሁኔታ አስመልክቶ በኢትዮጵያ መንግስትና በዓለም አቀፍ አጋሮች መካከል ልዩነት ከፈጠሩ ጉዳዮች አንዱ የኤርትራ ወታደሮች በዚያ መገኘት ነው። የተለያዩ መንግስታትና ዓለም አቀፍ ተቋማት በተደጋጋሚ ባወጧቸው መግለጫዎች ወታደሮቹ ከኢትዮጵያ እንዲወጡ ሲጠይቁ ቆይተዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቅርቡ ባወጡት መግለጫም ይህንኑ ሀሳብ አጠናክረዋል። ስለዚሁ የኤርትራ ወታደሮች መውጣት ጉዳይ የተጠየቁት የፕሬስ ክፍል ኃላፊ ቢለኔ ስዩም ተከታዩን መልሰዋል። የመውጣት ጥያቄው ጉዳዩ በሚመለከተው ባለስልጣን ተቀምጧል። በመከላከያ ሚኒስቴር ሪፖርቶች መሰረት የወታደሮቹ መውጣት ተጀምሯል። የሚመለከታቸው አካላት በደረሱበት ስምምነት መሰረት ሂደቱ ይካሄዳል ነው ያሉት። በዚሁ በጠቅላይ ሚኒስትር ጽፈት ቤት በመገኘት ጋዜጣዊ መግለጫውን ከሰጡት አንዱ ፌዴራል ጠቅላይ አቃቤ ህግ ዶክተር ጌዶን ጢሞቴዎስ በበኩላቸው በትግራይ ክልል ግጭት ወቅት የተፈጸሙ ጥሰቶችን ከማጣራት አንጻር እየተከናወኑ ያሉ ተግባራትን አብራርተዋል። ማብራሪያቸውም በሁለት ነጥቦች ላይ አተኩሯል። በህዋት መሪዎች ላይ እየተደረገ ነው ባሉት ምርመራና በክልሉ ተፈጸሙ በተባሉ ጾታዊ ጥቃቶች እንደዚሁም ግድያዎች ላይ ጾታዊ ጥቃቶች እንደዚሁም በሲቪሎች ላይ የተፈጸሙ ግድያዎች ምርመራ በአራት አካላት እየተካሄደ መሆኑንም ነው ያስረዱት። በወታደራዊ ፍርድ ቤት፣ በክልሉ ፖሊስና አቃቤ ሕግ፣ በፌዴራል ፖሊስ መርማሪዎች እንደዚሁም በተባበሩት መንግስታት የሰብአዊ መብት ኮሚሽንና በኢትዮጵያ የሰብአዊ መብት ኮሚሽን በተለይ ወታደራዊ ፍርድ ቤቱ የደረሰበትን ውጤት ማሳወቁንም

ሲቪሎችን በመግደል በተጠረጠሩ 28 ወታደሮች ላይ ክስ መስርተዋል። ሂደቱ እንደቀጠለ ነው። በቅርቡም ውሳኔ እንደሚሰጥ ይጠበቃል። ወታደራዊ መርማሪዎቹ ጾታዊ ጥቃት በፈጸሙና በአስገድዶ መድፈር በተጠረጠሩ 25 ወታደሮችም ላይ ክስ መስርተዋል። የክስ ሂደቱም እንደቀጠለ ነው። በቅርቡም ውሳኔ ይኖራል ተብሎ ይጠበቃል። እየተካሄዱ ካሉት የፍርድ ሂደቶች በተጨማሪ ሶስት ወታደሮች አስገድዶ በመድፈር ጥፋተኛ ተብለው ተፈርዶባቸዋል። አንድ ወታደር ደግሞ ሲቪል በመግደል ጥፋተኛ ተብሎ ተፈርዶበታል ነው ያሉት። በትግራይ ክልል በተፈጸሙ ጾታዊ ጥቃቶችና ሌሎች ወንጀሎች የሚጠረጠረ አካል አለ ሲሉም ጠቅላይ አቃቤ ሕጉ አስረድተዋል። ሚዲያውና ሌሎች አካላት ሊያስታውሱት ጠቃሚ የሚመስለኝ ነጥብ ህወሓት መቀሌን ከመልቀቁ በፊት ወደ አስር ሺህ የሚጠጉ ልማደኛና የተፈረደባቸው ወንጀለኞች ይለቋል። ስለዚህ በሁሉም አይነት ወንጀሎች ሊሰማሩ የሚችሉ በርካታ የተፈረደባቸውና ያልተያዙ ወንጀለኞች አሉ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽፈት ቤት በተሰጠው መግለጫ ላይ የተነሱ ሌሎች ነጥቦችን በቀጣይ ዘገባ ልመለስባቸው እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ በዚህ ዘገባ ላይ የኤርትራ ወታደሮች ከኢትዮጵያ መውጣት መጀመራቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም የሰጡትን አስመልክቶ ከሶስተኛ ወገን የተሰማ ማረጋገጫ እስካሁን አላገኘንም። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረ ሰናይ ድርጅቶች ለአምባሳደሮችና ለተባበሩት መንግስታት ድርጅቶች ተጠሪዎች ዛሬ ማብራሪያ ሰጥቷል። ከክልል ውስጥ በሴቶች ላይ ደረሰ በተባለው ጾታዊ ጥቃት ላይ የተሳተፉ ስድሳ የሚሆኑ የፖሊስና የመከላከያ ሰራዊት አባላት ላይ እርምጃ መወሰዱም ተገልጿል። ክልል ውስጥ አንድ ብቻ የነበረው ጥቃት የደረሰባቸው ሴቶች ሕክምና ማዕከል ቁጥር አሁን አምስት መሆኑን የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። ፀሐይ ዳምጠው ዝርዝር አላት። በትግራይ ክልል ወቅታዊ ሁኔታ ላይ የተነጋገሩ በውጭ ጉዳይ ሚኒስቴር እና በሰላም ሚኒስቴር የተዘጋጀ የዓለም አቀፍ ተቋማት ተጠሪዎች አምባሳደሮች እና የመንግስት ከፍተኛ ኃላፊዎች የተገኙበት ውይይት ዛሬ ተካሂዷል። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በትግራይ ክልል የተለያዩ የሰብዓዊ እርዳታ ድጋፍና ተቋርጠው የነበሩ አገልግሎቶች ወደ ነበሩበት ለመመለስ ብዙ ስራ መከናወኑን ተናግረዋል። የሰብአዊ መብቶች ጥሰትን በተመለከተ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽንና በኢትዮጵያ ሰብአዊ መብቶች ኮሚሽን ጥምረት ምርመራ እየተካሄደ መሆኑን አቶ ደመቀ ጠቅሰዋል። በዚህ ጉዳይ ላይ ሁሉም አካላት በግልጸኝነትና ተጠያቂነት መስራት አለባቸው። የተባበሩት መንግስታት ድርጅት የሰብአዊ መብትና የኢትዮጵያ ሰብአዊ መብቶች ኮሚሽኖች በዚህ ዙሪያ በጋራ መስራት ጀምረዋል። በስኬት እንዲያጠናቅቁም ምቹ ሁኔታ ተፈጥሮላቸዋል። ከምርመራውን በመነሳት እርምጃ እንዲወሰድና አጥፊዎችም ተጠያቂ እንዲሆኑ እንፈልጋለን። ለጠቅላይ አቃቤ ህግና ፖሊስ ኮሚሽን ምዝጋና ይገባቸዋል። የደረሱበትንም በሪፖርት ለዓለም አቀፉ ማህበረሰብ እና ለተለያዩ ድርጅቶች ይፋ አድርገዋል። በዚህ ዙሪያ አሁንም ቀጥለው እየሰሩበት ይገኛሉ። ስለዚህ የደረሱ ጥፋቶችና የወንጀል ድርጊት ሙከራዎች በግልጽ መታወቅ አለባቸው፣ ፍትህም መስፈን አለበት ብለዋል። የዓለም አቀፍ ግብረሰናይ ድርጅቶች ተጠሪዎች፣ አምባሳደሮች እና የተባበሩት መንግስታት ድርጅት አካላት መካከል አንዳንዶቹ የኢትዮጵያ መንግስት በክልሉ ጥቃት የደረሰባቸውን ወገኖች ለማከም ለማቋቋምና ጥቃት አድራሾችን ወደ ሕግ ለማቅረብ ምን እየሰራ እንደሆነ ማብራሪያ ጠይቀዋል። ሞና ስዊትዘርላንድ ሪንት ማንድ ማኒታሪን ዶርስ ሩፕ ን አምባሳዶሪያል ለምን የስዊዘርላንዱን አምባሳደር ሞናን ወክዬ ነው የተገኘሁት ሰብአዊ ድጋፉን በከፍተኛ ደረጃ ከሚያስተባብሩት መካከል ነን። ሰብአዊ ድጋፍ የሚያደርጉ ዓለም አቀፍ የተራዶ ድርጅቶች የአውሮፓ ህብረትን እንደ ተቋም ብናይ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ኖርዌይ፣ ካናዳ፣ ስዊድን፣ ዴንማርክ፣ ጀርመን፣ ስዊዘርላንድ እና ፈረንሳይ እስከዛሬ ድረስ በትግራይ ውስጥ የተፈጠረውን የሰብአዊ ቀውስ ችግር ለመቅረፍ እስከ ዛሬ ድረስ ከ500 ሚሊዮን ዶላር በላይ ማለትም ከሁለት ቢሊዮን ብር በላይ ድጋፍ አድርገዋል። የኢትዮጵያ ፌዴራል መንግስት ሲቪሎች እንዳይጎዱ ጥበቃ እንዲያደርግላቸው ጠይቀናል። ይህም አስፈላጊ የሆነው ሲቪሎች የሰብአዊ ድጋፍ ለማግኘት በነፃነትና ደህንነታቸው ተጠብቆ ከቦታ ቦታ መንቀሳቀስ አለባቸው። የሰብአዊ ድጋፉን ማግኘት አለባቸው ስንል ድጋፉን የሚሹት ብቻ ድጋፉን ማግኘት አለባቸው ብቻ ሳይሆን በችግር ውስጥ ያሉ ሰዎች ድጋፉን እንዲያገኙ ማረጋገጫ እንዲኖራቸውም ጭምር ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት በንግግራቸው ጾታን መሰረት ያደረገ ጥቃት ለማስቆምና ምቹ ቤቶች እንዲገነቡና ሌሎችም ተግባራት እንዲፈጸሙ ማንሳታቸው በጣም ጥሩ እርምጃ ስለሆነ በጣም ደስ ብሎኛል። እኔና ባልደረቦቼ በሃይደርና መቀሌ ሆስፒታል ውስጥ የጥቃቱ ሰለባና ሐኪሞችን አግኝተን ነበር። እውነታው ምን እንደሚመስልም አይተናል። የጥቃቱ ሰለባ የሆኑት የሕክምናና ስነልቦና ድጋፍ ያስፈልጋቸዋል። በሚያሳዝን ሁኔታ ያገኘነውና ሪፖርት የተደረገው ከችግሩ ስፋት አንጻር በጣም ትንሹን ነው ብለዋል። የሰላም ሚኒስትርና የአስቸኳይ ጊዜ ሰብአዊ ድጋፍ ማስተባበሪያ ኮሚቴ ሰብሳቢ ወይዘሮ ምፍሪያት ከሚል በበኩላቸው በመጀመሪያ ዙር አራት ሚሊየን ዜጎች በሁለተኛና በሶስተኛ ዙር ደግሞ አራት ነጥብ ዘጠኝ ሚሊየን ዜጎችን ተደራሽ ማድረግ መቻሉን አስረድተዋል። ሚኒስትሯ አክለው ክልሉ ውስጥ ተፈጽመዋል በተባሉ ኢሰብአዊ አድራጎቶች ውስጥ ተሳታፊ የሆኑት የፖሊስና የመከላከያ ሰራዊት አባላት ተጠያቂ መደረጋቸውን ተናግረዋል። መሰረታዊ የሰራዊቱን ባህሪ የሚመለከቱ ናቸው ማለት ባይቻልም ምክንያቱም የኢትዮጵያ ሰራዊት በዓለም ላይም ጭምር የሰላም ማስከበር ተልዕኮ ላይ ተሰማርቶ በስነ ምግባሩ የተከበረ እና የተመሰገነ ሰራዊት መሆኑ ይታወቃል። ግለሰቦች ግን ችግር አያደርሱም አይባልም። በተጨባጭም ታይቷል። ችግር የፈጠሩ ሲቪሊያን ላይ ጉዳት ያደረሱ እርምጃ ጭምር ተወስዷል። በሌላ መልኩ ደግሞ እየቀጠሉ ያሉ ኢንቨስቲጌሽንስ አሉ። የተባበሩት መንግስታት የሰብአዊ መብት አጣሪ ቡድንና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ስራቸውን ጀምረዋል። ይሄ እየቀጠለ ያለው ነው። ማረጋገጥ የምንፈልገው የኢትዮጵያ መንግስት በየትኛውም ደረጃ ያለ አካል ሊሆን ይችላል፣ ሲቪሊያን ጉዳት ላይ የተሳተፈ ግለሰብ፣ የማንኛውም የጸጥታ አካል በሴቶች ጥቃት ላይ የተሳተፈ ማንኛውም ግለሰብ ካለ እርምጃ ለመውሰድ ወደኋላ የማይል መሆኑን በተግባር አረጋግጧል። ስልሳ የሚሆኑ አካላትን ተጠያቂ አድርጓል። ተሳትፈዋል የተባሉ ፖሊስ፣ የመከላከያ ሰራዊት አባላት ተጠያቂ ማድረግ ተችሏል። ነገር ግን የቲፒኤልኤፍ ታጣቂ ቡድን ደግሞ ህዝቡን ለማገልገል ደፋ ቀና እያሉ ያሉ የጊዜያዊ አስተዳደር አካላትን የቀኑ እርምጃ እየወሰደ ይገኛል። የቀኑ ሰው እየሞተ ይገኛል። የጥቃቱ ሰለባ የሆኑ ሴቶች በአምስት ማዕከላት የሕክምና አገልግሎት እያገኙ መሆናቸውንም ወይዘሮ መፍሪያት ገልጸዋል። ጥቃት የደረሰባቸው እህቶቻችንና እናቶቻችንን በምን መንገድ ነው እየተንከባከብን ያለነው የሚለውን በተመለከተ የስነ ልቦና ቀውስ ያጋጥማል። በእንዲህ አይነት ጊዜ ሕክምና እንዲያገኙ ሙያተኞች ተመድበው እየሰሩ ነው ያሉት። አካላዊም ስነ ልቦና ወይም ጫናው የሚቀርፍ በሌላ መልኩ ቀደም ሲል ከህግ ማስከበር ዘመቻው በፊት አንድ የዋን ስቶፕ ሰርቪስ የሚባል ነው የነበረው፣ አይደር ሆስፒታል ውስጥ ይሄ ጉዳይ ካጋጠመ በኋላ ግን ለማስፋት የሚያስችል ስራ ተሰርቷል። ጥቃት የሚደርስባቸው ሴቶች እዛው ሄደው ሁሉንም አይነት አገልግሎት የሚያገኙበት ተጨማሪ አራት ማዕከላት ተቋቁመዋል። ሽሬ፣ አዲግራት፣ አክሱም እነዚህ አራት ማዕከላት ጨምሮ አምስት ማዕከላት ላይ ነው ጥቃት የደረስባቸው ሴቶች አገልግሎት እንዲያገኙ እየተደረገ ያለው። ክልሉ ውስጥ የሚፈለገውን ውጤት ለማምጣትም የአጋር አካላት በተለይም የዓለም አቀፍ ተቋማትና ወዳጅ ሀገሮች እገዛ ወሳኝ ነው ነው ሲሉ ሚኒስትሯ ጥሪ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን እናመሰግናለን። ተከታዩ ዘገባም ወደ ትግራይ ክልል ይወስደናል። የአሜሪካ ድምጿ ሄዘር መርዶክ ወደ ትግራይ ክልል ተጉዛለች። አሉላ ከበደ ማምሻውን በስልክ አግኝቷታል። በጉዞዋ ያየችውንና የመጀመሪያ ቀን የመቀሌ ቆይቷን ጠይቆ ተከታዩን አጠናቅሯል። የሱዳን ድንበር አካባቢ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሉበትን ሁኔታ ስትዘግብ የቆየችውን ሄዘርን አሁን በስፍራው ተገኝታ የገጠማትን መቀሌ እስክትደርስ የነበረውን ጨምራ ያየችውን እንድትነግረኝ ጠየኳት። ለመገናኛ ብዙኃን ሰራተኞች ጨምሮ በአውሮፕላን ጣቢያ ጥብቅ የጸጥታ ጥበቃ ማየቷን ወደ አካባቢው የሚደረጉ ጉዞዎች ላይም ጥብቅ ቁጥጥር መኖሩ ያም ብዙ ያልተለመደ ያለ መሆኑን እና ከአዲስ አበባ ስትነሳ ያየችው ብዙም እንግዳ ነገር እንደሌለው፣ ነገር ግን መቀለ ያየችው የተለየ መሆኑን ነገረችኝ። ውጥረት ያለበት ሁኔታ ነው የሚታየው። ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። አንዳንድ ነገሮችም ክፍት ናቸው። ሰዎችን ስታያቸው በደህና ሁኔታ ላይ ያሉ ይመስላሉ። ነገር ግን ስታነጋግራቸው ጦርነቱ ያሳደረባቸውን ውጥረት፣ ኮሮና ቫይረስ ከጦርነቱ ጋር ተደማምሮ በአካባቢው ኢኮኖሚ ላይ ያደረሰውን ጉዳት፣ መገለሉን ትረዳለ። ኢንተርኔት ጨርሶ አይሰራም ማለት ይቻላል። ከዓለም አቀፍ ተቋማት ጋር በሚሰሩ ጥቂት ሆቴሎች የኤሌክትሪክ አገልግሎት ሲቋረጥ መስራት ቢያቆምም ከከተማውና ከተቀረው የሀገሪቱ ክፍል ጋር ከተቆራረጠው አካባቢ ጋር ግን የሚነጻጸር አይደለም። በመንገድና በሆቴሎች አካባቢዎችም ጭምር በርካታ ወታደሮችና የጦር መሳሪያዎችን ታያለህ። ይህን ያህል የጦር መሳሪያ በከተሞች አካባቢ ማየት ያልተለመደ ከመሆኑ በስተቀር ሰላም ነው። መቀሌ ከሚገኙት የአገር ውስጥ ተፈናቃዮች መጠለያዎች አንዱን ተዘዋውራ የተመለከተችውን ሄዘርን የካምፖቹን ይዞታ እንድትገልጽልኝ ላቀረብኩላት ጥያቄ ስትመልስ በካምፖቹ ያለው ሁኔታ ተፈናቃዮቹ እንደመጡባቸው ቀዮቻቸው ባይከፋም ፈጥኖ መድረስ የሚጠይቅ ይዞታ ነው ትላለች። በመቀሌው ካምፕ ያገኘቻቸው ቀደም ሲል ስትዘግብበት በነበረው ሱዳን ላሉ ዘመዶቻቸው ያደረባቸውን ስጋት መስማቷንም ጨምራ ገልጣለች። በካምፕ ውስጥ ያሉት ሰዎች የነገሩን በሱዳን ካምፖች ውስጥ ለሚገኙ ዘመዶቻቸው ያላቸውን ስጋት ነው። በልተው ይሆን ወይ ሲሉ ያስባሉ። ብዙ ግን በመካከላቸው ግንኙነት የለም። በሱዳን ካሉትም ጋር ተመሳሳይ ነገር ነበር ስንሰማ የነበረው። ኢትዮጵያ ውስጥ በትግራይ ስላሉ ቤተሰቦቻቸው ደህንነት ያደረባቸውን ስጋት ነበር የሚናገሩት። በካምፖች ውስጥ ያለው የዕለት ይዞታም ከባድ ነው። በመቀሌ ብቻ 26 የመጠለያ ካምፖች አሉ። እኛ የተገኘንበት አንዱ ካምፕ ከሰባት ሺህ በላይ ሰዎች ያሉበት ነው ትምህርት ቤቱን ነው ወደ መጠለያ ካምፕ የቀየሩት። እያንዳንዱ ክፍልም ስምንት ሜትር በሰባት ሜትር ይሆናል። በአብዛኛው ክፍሎች ውስጥ ሰማኒያ አምስት ያህል ሰዎች ይኖራሉ። ካምፑን ለቀን ስንወጣም ከቀኑ ስምንት ወይም ዘጠኝ ሰዓት አካባቢ ቢሆን ነው ያነጋገርናቸው ሰዎች ሁሉ፣ እስከዛ ሰዓት ድረስ ምግብ አልበሉም። በእርዳታ ያህል ነው ኑሯቸውን መሰረት ያደረጉት። እሱም አልፎ አልፎ ነው የሚመጣው፣ በዚያ ላይ በቂ አይደለም። እናም ዛሬ ህፃናቱን ጨምሮ እስከዛ ሰዓት ድረስ ምግብ አላገኙም ነበር። ከዚያ የሚገኙት ተፈናቃዮች ከየት የት አካባቢዎች እንደመጡና ስለ ራሳቸው የነግሯዋትን ጠየቅኳት። ብዙ የሚያሳዝኑ ታሪኮች አላቸው ያለችው ሄዘር የአንዲት እናትና በምን እንደሆነ በማታወቀው ሁኔታ የቆሰለ ልጇን አስመልክቶ የነገረቻትን አጋራችኝ። When the war came to her town, she uh, was in the market. It was a Saturday, and she was shopping. And suddenly, she said it was just all of a sudden, tanks rolled into town and there was fighting. And ድንገት ታንኮች በከተማዊት ውስጥ መታየት ጀመሩ፣ ውጊያውም ተጀመረ። ከዚህ እንራቅ ስትል ለእህቷ ነገረቻት። እናም መሮጥ ጀመሩ። በመሮጥ ላይ ሳሉ የያዙት ቡና ተደፍቶበት ያቃጥለው ወይም ቤቶች ሲቃጠሉ የቦንቡ ፍንጣሪ ይምታው እርግጠኛ አይደለችም ግን ልጇ ይቆስላል ከዛም በተከተሉት በርካታ ሳምንታት ለደህንነታቸው አመቺ ስፍራ ፍለጋ ከቦታ ቦታ ስትዘዋወር ቆይታ በመጨረሻ እዚህ መቀሌ ስትደርስ በቅርቡ ነው ይሄ የሆነው። ሕክምና እርዳታ ፍላጋ ሐኪም ቤት ሄደች። ሐኪሙም ልጁ የቀደው ጥገና ያስፈልገው እንደነበረ ገልጾ እስካሁን ድረስ ለምን ዘገየሽ ሲል ጠየቃት። አሁን ሊደረግ የሚችል ነገር እንደሌለም ነገራት። ልጁ አሁን እጁን በደንብ መዘርጋት አይችልም። ትልቁ ስላለው ዋና ጉዳይ ግን ለአካል ጉዳት መዳረጉ ነው። ያም ከብዙ አሳዛኝ ታሪኮች አንዱ መሆኑን የገለጸችው ዘር ያቺ እናት በንግግ ግራቸው መጨረሻ፣ ዋናው ነገር ከልጄ ጋር በህይወት መትረፌ ነው ስትል የነገረቻትን አካፍላኛለች። ለአሁኑ የዘር መዶክን አመሰግናለሁ። እግዜር ዘጋቢዎቻችንን እናመሰግናለን። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አት ቪኦኤ አማሪክ የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን አስተያየቶቻችሁንም አካፍሉን ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኤ ዶት ሆን ዶት ሞቢ ላይ ታገኙናላችሁ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን መጪውንና ስድስተኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን የምርጫ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። በዛሬው ዕለት በምናስደምጣችሁ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በተካሄደው የክርክሩ የመጀመሪያ ክፍል በአህዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት አቶ ዮናስ ዘውዴ ከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ደግሞ አቶ ሀብታሙ ኪታባ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ሲሆን የመጀመሪያው ክፍል ቀጥሎ ይቀርባል። የአሜሪካ ድምፅና አህዱ ሬዲዮና ቴሌቪዥን ያዘጋጁት ይህ የክርክር መድረክ በዚህ አጀንዳ ላይ ክርክር የሚካሄድበትና አድማጭ ተመልካቾችም የተሻለ ግንዛቤ እንዲይዙ የሚረዳ ይሆናል ተብሎ ይታሰባል። በዚህ መንደርደሪያነት በአጠቃላይ በአራት ክፍሎች የተከፈለና ዘጠና ደቂቃ የሚፈጅ ክርክር ይካሄዳል። ይህንም መነሻ በማድረግ ወደ መጀመሪያው ክፍል እንለፍ። እንግዲህ የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የሚካሄደው ክርክር በዚህ በመጀመሪያው ክፍል ነው የሚጀመረው። በዚህ ክፍል አራቱ ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕስ ላይ ያላቸውን ምልከታና እቅድ ያቀርባሉ። ለእያንዳንዱ ፓርቲ የተመደበው ስድስት ደቂቃ ነው። ቀደም ሲል በወጣው ዕጣ መሰረት የመጀመሪያውን የመንደርደሪያ ሀሳብ የሚያቀርብልን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ነው። እንግዲህ ስድስት ደቂቃ ለውት ይቀጥሉ። በቅድሚያ አህዱንና የአሜሪካ ድምፅን አመሰግናለሁ። የተከበርሽው ወጣት ኢትዮጵያዊት፣ የተከበርከው ወጣት ኢትዮጵያዊ፣ የተከበራችሁ አርሶ አደርና አርብቶ አደር ሕዝባችን የልፋታችሁን ያህል ያልተቆጠረላችሁ፣ ከሙሰኛ ገዢዎች ጋር በየለቱ የታገላችሁ ሕዝባችሁን በጨዋነት ለማገልገል ለምተጉ የሲቪል ሰርቪስ መዋቅራት የህዝብ አገልጋዮች የተከበራችሁ ዘመናችሁን በሙሉ በጦርነት በእርዛት ድንጋይ በመግፋትና በገዢዎች በመገፋት በእንባና በሐዘን ለኖራችሁ ተስፋ ሲመጣ ሲጨነግፍ እያያችሁ በብዙ ልባችሁ ይዛለባችሁ እናቶቻችንና አባቶቻችን ሁላችሁንም በታሪክ እጥፋት ላይ ሆነን ኢትዮጵያን ስለመታደግ ለምናደርገው ምርጫ 2013 አደረሳችሁ ለማለት እወዳለሁ። ውድ ኢትዮጵያውያን ከ3000 ዓመታት በላይ ታሪክ ያላትን ታላቅ ሀገር ለ30 ዓመታት በኢስሙላ ምርጫና በጠመንጃ የመራው ገዢው ፓርቲ አገራችን ይዞ ለመውደቅ በሚያደርገው አስቸጋሪ ወቅት ውስጥ ከቀናት በኋላ ምርጫን እናደርጋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ይህ ምርጫ ዴሞክራሲ ተቋማት መሰረታቸውን የሚመሰርቱበት በሀገራችን የሚደረገው የፖለቲካ ሪፎርም አንድ ምዕራፍ ወደፊት ይዞን በሚሄድበት አቅጫጫ ላይ ሊሆን እንደሚችል በማመን ከምስረታው ጀምሮ ሲሰራ ቆይቷል። ገዢው ፓርቲም በኢትዮጵያ ሕዝብ ጥልቅ ተሃድሶ ማድረጉን በመግለጽ አማራጭ ሀሳብ ማፈኑ እንደሚተው፣ ኮረጆ መገልበጡ እንደሚያቆም፣ ዴሞክራሲን ለመግደል ያደረገው ጥረት ኢትዮጵያን እንደጎዳ በማመን የዴሞክራሲ ተቋማትን መገንባትና የፖለቲካ ሪፎርም ማድረግ ለነገ የማይባል ስራ ነው ብሎ አምኖ መነሳቱን ሲገልጽ በብዙ አድምጠናል። ላይ ዜጎች ደም ላይ ዴሞክራሲ ተቋማት ግንባታ ያለው ቁርጠኝነት ከመዝገበ ቃላት ውስጥ ባገኛቸው አስደማሚ ቃላት ሁሉ ተጠቅሞ አስረድቶናል። ኢዜማ ከኢትዮጵያ በላይ የቀደመ አጀንዳ፣ ከጤናማ ዲሞክራሲያዊ ስርዓት ውጭ የተሻለ አማራጭ፣ ከሀሳብ የተሻለ ሌላ መታገያ መሳሪያ የለም ብሎ በማመን ኢትዮጵያ ወደ ዲሞክራሲ የምታደርገው ጉዞን ለማገዝ በብዙ ጥረት አድርጓል። በአሁኑ ምርጫም ከምርጫውም በኋላ በሚኖሩት ጉዞዎች ኢትዮጵያን ወደ ዲሞክራሲ የመውሰዱ ትግል ቀዳሚ የመታገያ አጀንዳችን ሆኖ ይቀጥላል። ኢዜማ እንደኛ ባለ ብዙሃነት ባለበት ሀገር አይደለም፣ ተመሳሳይ እምነትም ሆነ ብሔር ያላቸው ሀገራት ውስጥም ሳይቀር ከዲሞክራሲ የተሻለ አማራጭ አለ ብሎ በፍጹም አያምንም። ጤናማው ዲሞክራሲ ደግሞ በሕዝብ ትግል የሚገኝ በዲሞክራሲ ተቋማት የሚጠበቅ እንጂ ከገዢዎች ከቤተ መንግስት የሚገኝ ችሮታ አይደለም። ከቤተ መንግስት በችሮታ ቢገኝማ ኖሮ ገዢው ፓርቲ ሀገርን ይዞ ሊወድቅ ዋዜማ ላይ ከመድረሱ የወጣቶቻችን ደም በከንቱ ከመፍሰሱ በፊት ይህ አይነት ሪፎርም ይጀምር ነበር። አሳዛኙ የታሪካችን ገጽ ግን ገዢዎች ወደ ስልጣን በመጡ ቁጥር የሚጀምሩ ተስፋ ሰጪ ጅምሮችን እያመንን ሙሉ ተስፋችንን በድንገቴ የለውጥ ዋዜማ በምንተዋወቃቸው ግለሰቦች ላይ የቤት ሥራችን አስቀምጠን ለሌላ ዙር መከራ መዘጋጀታችን ነው። ውድ ኢትዮጵያውያን፣ በኢትዮጵያ ውስጥ የተረጋጋ ኑሮ የምንፈልግ ከሆነ የተረጋጋ የፖለቲካ ድባብ ይሰፍን ዘንድ የተረጋጋ ጸጥታ እንደ ሀገር የምንፈልግ ከሆነ ቆም ብለን ለዲሞክራሲ ስርዓት የተከፈለ ያለውን ዋጋ እና ለምን ሲጨነግፍ እንደቆየ መርምረን የስርዓት ትግሉን ለአንዴና ለመጨረሻ ጊዜ ጨርሰን ወደ ሰለጠነ የፖለቲካ ስርዓቱ እንድንገባ ማድረግ አለብን። ያለፉት 50 ዓመታት ውስጥ ኢትዮጵያን የመሩት ግለሰቦችና ቡድኖች ወደ ስልጣን እንዴት መጡ ብለን ስንጠይቅ የኢትዮጵያ ፖለቲካ በሐሳብ ውድድር ሳይሆን በድንገቴ ሥልጣን የሚያዝበት ሥልጣንን ለማጽናት ንጹዓን የሚገበርበት ሆኖ እናገኛለን። በዚህ መንገድ ወደ ሥልጣን የወጡት ከአፋቸው ላይ ዴሞክራሲ የማይጠፋ ነገር ግን በተግባር የማያውቁ በመቶ ሚሊዮን ሕዝብ አንገት መድፋት መቶ ሰዎችን በማኖር እነርሱ ያሰቡት ብቸኛዋ የኢትዮጵያ ሐሳብ አድርገው የሚያስቡትን ለመሥራት ብቻ ሲጥሩ በተረኛው ባለ ድንገቴ የሚተጉ አምባገነኖች ሆነው እናገኛቸዋለን። በዚህ ሂደት ሲቪል ሰርቪሱ ተዳክሟል። በዚህ ሂደት ኢትዮጵያውያን በሀገራቸው ተስፋ እንዲቆርጡ ሆነዋል። በዚህ ሂደት ዴሞክራሲያዊ ተቋማት የሚባሉት በወረቀት ላይ እንጂ መሬት ላይ ሊኖሩ የማይችሉ የምናብ እሳቤዎች ሆነዋል። በዚህ ሂደት ኢትዮጵያን ለመቀየር የሚችሉ ጭንቅላቶች ተሰደዋል፣ በየጓዳውም ተደብቀዋል። በዚህ ሂደት ዛሬ የሆነውን እንደሆንን ሆነናል። ተቋም ማለት ህብረተሰብ በተለያየ መልኩ የሚያደርጋቸውን የተለያዩ ግንኙነቶች ለሁሉም እኩል በሆነ መልኩ ተጀምረው እንዲፈጸሙ የሚያደርጉ የተጻፉና ያልተጻፉ ህጎች፣ ደንቦችና መመሪያዎች ያሉበት ስብስብ ወይም አካል ነው። በአንድ ማህበረሰብ ውስጥ ተቋሞች በተለያዩ ዘርፎች ውስጥ ይገኛሉ። ለምሳሌ የዴሞክራሲ ተቋማት፣ የኢኮኖሚ ተቋሞች፣ የገዘ ተቋሞች ወዘተረፈ። እነዚህ ተቋሞችን የመፍጠሩ ጅምር ውጤት በለውጥ ቡድኑ በኩል የተጀመረ ቢሆንም አሁን ግን የቁልቁለት መንገዱን ጀምሯል። ኢዜማ የመድብለ ፓርቲ ስርዓት በኢትዮጵያ ውስጥ በማንበር የመድብለ ፓርቲ ስርዓትን በማበረታታት ዴሞክራሲ ስርዓቶችን መገንባታችን መቀጠል አለብን ብሎ ያምናል። ለዚህም መታገሉን ይቀጥላል። ሁለት ኢዜማ በሀገራችን የተሳካ የፖለቲካ አካባቢን ከመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎችን በብሔራዊ እርቅ መድረክ ሊፈቱ ይገባል ብሎ ስለሚያምን ለዚህም በዚህ ምርጫ ውስጥ የሚሰራ ይሆናል ኢዜማን ምረጡ አርማችን ሚዛን ነው ፍትሐዊነት የነገሰባትን ሀገር በጋራ እውን እናድርግ እናመሰግናለን ሳቶትን አጠናቀዋል እናመሰግናለን እንግዲህ በመቀጠል ደግሞ በዚሁ በያዝነው ነው የክርክር ርዕስ ላይ ማለትም የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ላይ የመንደርደሪያ ሀሳብ የሚያቀርበው እናት ፓርቲ ነው። ስድስት ደቂቃ ነው የተመደበው። አመሰግናለሁ አዘጋጆችን። በመጀመሪያ የተከበረው የኢትዮጵያ ሕዝብ እንዲሁም ወጣቶች፣ የተከበራችሁ የተፎካካሪ ፖለቲካ ፓርቲዎች ለሀገራችን ሰላም በጋራ እንድንቆም አደራ እያልኩ ስድስተኛው ሀገራዊ ምርጫ ዲሞክራሲያዊ ፍታዊ እና ደህንነቱ የተጠበቀ ታማኒ ሆኖ እንዲጠናቀቅ በጋራ ኃላፊነታችን እንድንወጣ አደራ ላለሁ የእናት ፓርቲ የዴሞክራሲያዊ ተቋማት ግንባታ የፖለቲካ ማሻሻያ እርምጃዎችን በተመለከተ ያለው እይታ ምንድን ነው የሚመስለው ሚለውን በሁለት ከፍዬ ነው የማቀርበው። መጀመሪያው የዲሞክራሲያዊ ተቋማት ግንባታ ሂደቱ ምንድን ነው የሚመስለው ሚለው አጠቃላይ ጭብጡን እሱ ማሳየት እፈልጋለሁ። እንግዲህ የዴሞክራሲያዊ ተቋማት ግንባታ ስንመለከተው በጣም ውስብስብና ጊዜ የሚጠይቅ ነው። በመሆኑም ሀገራት ከዚህ ከኔሽንና ስቴት ቢውልዲንግ ጋር አያይዘው እያሳደጉ ነው የመጡት ብለን እናምናለን። እነዚህ አደጉ ባ ሀገራት በተለይ ይህን ተቋማት ያሳደጉ ሀገራት ይህን በማድረግ ጤታማ የሆነ ሀገራት በዚህ በኔሽን ቢውልዲንግና ስቴት ቢውልዲንግ አብረውት ይዘው ስለመጡ አሁን ውጤታማ ደረጃ ደርሰዋል። በኢትዮጵያ ኮንቴክስት ስን ስናይ ይህ አይደለም ያለው ነባራዊ ሁኔታው። ምናልባት ይህ የዘመናዊ ተቋማት ስንገነባ አንድ ትልቁ ሚሽ ያደረግነው ጉዳይ ምንድን ነው? እነዚህ አገር በቀል የሆኑ የዲሞክራሲ ተቋማትን ሚስ አድርገናቸው ነው የመጣ ነው። እነሱን በዚህ ማዕቀፍ አልተካተቱም። ስለዚህ እስካሁን ድረስ እነዚህ ተቋማት በሚፈለገው ደረጃ አላደጉም፣ ሊያደጉም አልቻሉም። እናት ፓርቲ እነዚህን አገር በቀል የዲሞክራሲ ተቋማትን በማካተት በፖሊሲ ውስጥ በማዕቀፍ ማስገባት፣ እነዚህ የዲሞክራሲ ተቋማትን መገንባት ያስፈልጋል ብለን ነው ምናምን ነው። ይህ መደረግም አለበት። ይህ ብቻ አይደለም፣ በጣም ጊዜ ይጠይቃል፣ ውስብስብ ነው። ሌላ የመንግስት ቁርጠኝነት ይጠይቃል። በጣም ቁርጠኛ ለዚህ ቁርጠኛ የሆነ የመንግስት ፕሮግራም፣ ፖሊሲ፣ አሰራር፣ አደረጃጀት፣ አወቃቀር ሪፎርም ይፈልጋል። ሶ ቁርጠኝነት ማለት ራስን መካድ ነው። በዚህ ይሄ የዲሞክራሲ ግንባታ የዲሞክራሲ ተቋማት ባልተገነቡበት ሀገር ውስጥ የምናገኘውን ጥቅም ይቅርብን ብለን ከምናገኘው ጥቅም ራሳችን ትተን በቁርጠኝነት ይህን ተቋም መገንባት አስፈላጊ ነው ብሎ እናት ፓርቲ ያምናል። ይሄ ካልተደረገ አይመጣም። እነዚህ አሁንም አሁንም የሉም። በጣም አናሳ ናቸው። የሉም። ቀጣይም አይመጡም። እሶ አገራዊ መንግስታዊ መዋቅር ለውጥ ይፈልጋል። አገራዊ መንግስታዊ መዋቅራዊ ለውጥ ይፈልጋል። ጥልቅ የሆነ ሪፎርም ይፈልጋል። ሪፎርሙ ደግሞ በተለመደው መድለያ፣ ማታለያ አይነት ሪፎርም አይደለም። በጥልቅ ከእውነት እነዚህ ተቋማትን በእግራቸው የሚያቆም ሪፎርም ይፈልጋል ብለን እናምናለን። ይህ ሪፎርም ሲሰራ ምንድን ነው የሚመጣው ስንል እነዚህ ሶስቱ አካላት የምንላቸው የህግ አውጭው ህግ ተርጓሚውና ህግ ፈጻሚ የሚባሉት አካል በኢትዮጵያ ውስጥ ድብልቅልቃቸው ወጥቷል። የቼክ እንድ ባላንስ የለውም። ምናልባትም የእነዚህ ህግ አስፈጻሚ የሚባሉ አካል እየተቆጣጠራቸው ነው ያለው ፍርድ ቤቱንም ሌላው ህግ አውጪ ሁለቱ ምክር ቤቶችንም ይቆጣጠራቸዋል። በዚህ ሂደት ውስጥ ዲሞክራሲ ያብባል ብለን ስለማናስብ እነዚህ አካላት ኢንዲፔንደንትሊ በነፃነት ቁመው ሪፎርም ተደርገው ስራ መሰራት አለበት። ይህ ስራ ካልተሰራ ከባድ ነው ብሎ እናት ፓርቲ ያምናል። ይህ በግምገማችን በኢትዮጵያ ውስጥ አሁን ባለው ግምገማችን ይህ ድብልቅልቅ ያለ አሰራር፣ በተለይ ደግሞ የህግ አስፈጻሚ የበላይነት የነገሰበት ቀጥታ የሚያዝበት አሰራር አለ። በተለይ አሁን ህግ ተርጓሚ ስናዩ ታዛዥ ነው ጥገኛ ነው፣ በኋላ በዝርዝር የምንመጣበት ሆኖ ማለት ነው። ይህ ማሻሻያ ይፈልጋል ብለን እናምናለን። ይህ ማሻሻያ መደረግ አለበት። ከዚህ ጋር ተያይዞ እነዚህ ማሻሻያዎቹ ሲመጡ ምናልባት አሁን በጣም አደጋ ውስጥ ያለው እስካሁን ድረስ ምናልባት ከወረ የዘለለ ከወረቀት የዘለ ያልተተገበረው የዚህ የህግ የበላይነት የሚባለው ጉዳይ እውን ይሆናል። የህግ የበላይነት ራሱን ችሎ ይቆማል፣ ይሰፍናል፣ ብለን እናምናለን። ይህ ሲሰፍን የዲሞክራሲ ተቋማት ግንባታ እየተወለደ እየተወለ እያደገ ይመጣል ብለን ነው የምናስበው። እንግዲህ እንደዚህ ስናደርግ የዲሞክራሲ ተቋማት ግንባታ አራቱን መሰረታዊ የዲሞክራሲ ስርዓት የሚባሉት ወይም ደግሞ ቤዚክ ዲሞክራሲ ዴቨሎፕመንት ቢውልዲንግ ኤሌመንቶቹን አካቶ መሄድ አለበት። እነዚህ በጣም ኢግኖር የተደረጉ ቦታ ያልተሰጣቸው ጉዳዮች ስለሆኑ አሁን ባለንበት የሀገረ መንግስት የምንበለው የኔሽን ቢውልዲንግ ሂደት ውስጥ ቦታ አላገኙም። ምናልባት በስሙላ ነው ያሉት ብለን ነው ምናምን ነው። የመጀመሪያው ነፃና ፍትሃዊ ምርጫ የሚባለው ጉዳይ እስካሁን ድረስ ኢትዮጵያ ውስጥ አልተደረገም። እንግዲህ ምናልባት አሁን ስድስተኛው ሀገራዊ ምርጫ አለ፣ እሱ ነው የምናየው። ይደረጋል ወይ አብረን እናየው። እና ግን የዚህ ልምምድ በሀገሪቱ ውስጥ በጣም ዳተኛ ስለሆነ ፈተና ውስጥ ለረጅም ጊዜ ገብቶ የነበር በመሆኑ ፍታዊ ነፃና ፍታዊ ምርጫ ይህ መምጣት አለበት። በዚህ የመጣ መንግስት በዚህ በምርጫ የሚመጣ በምርጫ የሚወርድ መንግስት እስካልመጣ ድረስ እነዚህ ተቋማት አይገነቡም ብለን እናምናለን። so ሌላ ሁለተኛው የዜጎች ንቁ ተሳትፎ ማደግ አለበት። ይህን የሚያሳድጉ ተቋማት በኋላ በዝርዝር የምንመጣበት ሆኖ እንደዚህ የሚያሳድጉ ተቋማት መገንባት አለባቸው። አንደኛው ተቋም ትምህርት ቤቶቻችሁ ናቸው። ቤተሰብ የሚባለው ነው። በኋላ እንመጣለን። ሃይማኖት የሚባለው ተቋማት የሃይማኖት ተቋማት ናቸው። ይህ የዜጎችን ንቁ ተሳትፎ በአገራዊ ጉዳይ በፖለቲካ ጉዳይ አጠቃ ጥቅል በሆነው በአገራዊ ጉዳይ ይህን ማድረግ አለባቸው። እና ምን አለ የዜጎች ሰብአዊ መብት ጥበቃ ሲመረጋገጥ አለበት። አሁን አደጋ ውስጥ የወደቀው የዜጎች ሰብአዊ መብት ጥበቃ ነው። ኦልሞስት ኢትዮጵያ ውስጥ አሁን ፌል ያደረገ በጣም ዋጋ እያስከፈለ ያለው እሱ ካልከለለ የግንባታው አይመጣም ብለን እናምናለን። የሕግ የበላይነት አሁንም መስፈን አለበት በትክክልና አሳማኝ በሆነ ነገር መስፈር አለበት። እነዚህ ነገሮቹ እየተሰሩ ሲመጡ በትክክለኛ የሆነ የዲሞክራሲ ተቋማት ግንባታ ውስጥ እየገባ እንሄዳለን ብሎ ነው እናት ፓርቲ ያም ነው። ስለዚህ ይህ በፖሊሲ ማዕቀፍ፣ በፕሮግራም በአሰራሮች ተዘርግተው ማሻሻያ እየተደረገላቸው እነዚህ ነገሮች መሰራት አለባቸው። እነዚህ ነገሮች መለማመድ አለብን ብለን እናስባለን። እናት ፓርቲ ይህን የሚያስብ ፓርቲ ነው። ይህን አላማ ያለው ፓርቲ ነው ማለት ነው። አመሰግናለሁኝ። በመቀጠል በዚህ በያዝነው የክርክር ርዕስ ላይ የመንደርደሪያ ሀሳብ የሚያቀርብልን የብልጽግና ፓርቲ ነው። ስድስት ደቂቃዎት አሁን ይጀምራል። አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የተፎካካሪ ፓርቲዎች ወንድሞቼ ማለት ነው እንኳን ደህና መጣችሁ ማለት እንወዳለሁ። እንግዲህ ይህንን ፕሮግራም እየተከታተላችሁ ያላችሁ በጣም የምንወዳችሁና የምናከብራችሁ የሀገራችን ዜጎች በያላችሁበት ሰላም ይብዛላችሁ ማለት እንወዳለሁ። እንግዲህ ርዕሰ ጉዳዩ በጣም ብርቱ እና አገብጋቢ ነው። ብዙዎቻችን ልንነጋገርበት እንደሚገባ እናውቃለን። ቀደም ሲል የኢዜማውም እንዲሁም ደግሞ የእናት ፓርቲ ያቀረቡት በአብዛኛው ብሶት ላይ የተመረኮዘ ነው እንጂ እንዴት የሚለውን ጥያቄ መመለስ አልቻሉም። እንዴት ነው ዲሞክራሲያዊ ተቋማት መገንባት ያለባቸው? ሪፎርሙ ምንድን ነው እንዴትስ ነው? የሚሉትን ነገሮች እንደዚሁ ዝም ብሎ አካባቢው ላይ ዳስሶ ብቻ ነው ያለፈውና ተስፋ አድርጋለሁ ደግሞም አምናለሁ የዛሬው ክርክር ስሜታዊነት ሳይጫ ነው ነገር ግን ስሜታዊነትን በስሱ አድርጎ ክርክሩ በምክንያት በእውቀትና በመረጃ ላይ እየተደገፈ እንደሚሆን መንግስት ጠንካራና ዘላቂ የሚሆነው እንግዲህ ለሕዝብ ከሕዝብ የሕዝብ የሆነ ብቻ እንደሆነ ነው ብዙዎቻችን እንደምንረዳው ማለት ነው። ስድስተኛው ሀገራዊ ምርጫ ለዲሞክራሲ ባህላችን፣ ለዲሞክራሲ ውጤትም የሚያግዝ ፍፃሜ እንዲኖረው ብልጽግና ፓርቲ ይመኛል ማለት ነው። እንግዲህ ብልጽግና ለስድስተኛው ሀገራዊ ምርጫ ከ46 በላይ ክርክሮችን አድርጓል። ይህም እንግዲህ ለሀሳብ ብዝሃነት ምን ያክል ቁርጠኛ እንደሆነ ነው የሚያሳየው ማለት ነው። ብልጽግና የጀመረው እንግዲህ ለ50 ዓመታት በነፍጥ መቆየት የሚፈልገን ኃይል ገርስሶ ጥሎ ነው። ለዛ ነው እንግዲህ ብልጽግና በዲሞክራሲ የተወለደ ፓርቲ ነው የምንለው ማለት ነው ሶ ብልጽግና ምልክቱ ነፃነት፣ እንዲሁም እኩልነት፣ ወንድማማችነትና እህትማማችነት ለመበልጸግ የመጫወቻ ሜዳ መሆን አለበት ብሎ ያምናል። የዲሞክራሲ ግንባታ ቅድም የእናት ፓርቲ የዜማ ፓርቲ ለመግለጽ እንደሞከሩት የሂደት ውጤት ነው። ለዛ ነው ሮም በአንድ ቀን አልተገነባችም የሚባለው ነገር ግን ሮም በእያንዳንዱ ቀን ግን እንደተገነባች እናስታውሳለን ማለት ነው። ስለዛም ብልጽግና ያለፉትን ሶስት ዓመታት ሲፈትሽ በርካታ ድሎችን አምጥቷል። እንዲሁም ደግሞ ድሎች ብቻ ሳይሆኑ እንከኖችም ነበሩበት ነበሩብኝም ብሎ ያምናል። ለዛ ነው ብልጽግና ፍጽምናን በኪሱ ይዞ የሚዞር ፓርቲ ያልሆነ ማለት ነው። ብልጽግና እንግዲህ በመደመር ሀሳብ ጉድለቶቻችንን እያረመ ጥንካሬዎቻችንን ያስቀጥላል። ስለሆነም ብልጽግና የዛሬና የነገ ፓርቲ ነው ብለን በድፍረት የምናገረው ለዛ ነው። ብልጽግና ስልጣንን ላይ የመቆየት ፍላጎት አይደለም ያለው ይልቁንም ብልጽግና የቆመለት ዓላማ ራሱ ዲሞክራሲ ነው ማለት ነው። ለዛ ነው ብልጽግና ዓላማው ዲሞክራሲ ማጽናት ዲሞክራሲ ማጽናትና መትከል የሚሆነው ማለት ነው። ብልጽግና ተፎካካሪ ፓርቲዎች ከያሉበት ወደ ሀገር ቤት እንዲመጡ ጥሪ ያቀረበው ከዚህ አይነት አስተሳሰብና አመለካከት አደራረግ እየተነሳ መሆኑን መላው የኢትዮጵያ ሕዝብ የሚገነዘበው እንደሆነ እናውቃለን። ለዛም ነው ብልጽግና በዚህ ምርጫ ካሸነፈ እሰየው ነው የሚያለመውን እቅዱን ያስፈጽማል፣ አገረ መንግስቱን ያስቀጥላል፣ እንዲሁም ዲሞክራሲያዊ ነፃና ግለልተኛ ተቋማትን እንዲገነቡ ያደርጋል ማለት ነው። የተጀመሩት እንዲቀጥሉ ያደርጋል። በአንጻሩ ደግሞ ቢሸነፍ አሸናፊውን ፓርቲ ስሙ ስልጣኑን ያስረክባል። ለዛም ነው እንግዲህ ወደ ውድድር ሲገባ ካሸነፈ የእንኳን ደስ አለን ከተሸነፈ ደግሞ የእንኳን ደስ አላችሁ መልእክት ጽፎ የገባው በዚህኛው ዙር ካልሆነለት በሚቀጥለው ለማሸነፍ ተፎካካሪ ፓርቲ ሆኖ ይቀጥላል ማለት ነው። ብልጽግና ኢትዮጵያ የሚመጥናትን ጉዳዮች በሙሉ በማስተዋል በጥንቃቄና በትግስት እያስኬደ ያለ ፓርቲ ነው። እንደነደዳት ተነስታ የሰው ለቅሶ አበላሸች እንዳይሆን በብዙ ወደ ሰፊነት ነገሮችን እያየ እና እያስቀጠለ የሚገኘው ማለት ነው። ብልጽግና የምንገነበው የዲሞክራሲ ተቋማት ለዘመናት ያልተሳካውን የሀገረ መንግስት ግንባታ እውን ለማድረግ ነው። ለዛም ነው የመግባባት ዲሞክራሲን ምርጫው ያደረገው ማለት ነው። የመግባባት ዲሞክራሲ የልሂቃንን ውጥረት እንደሚታወቀው ማለት ነው የሚያረገብ በብዙሀንና በአናሳነት መካከል ባለው መስተጋብር የህልውና ችግር እንዳይፈጠር ለሁሉም ተገቢውን ህጋዊ መብት የሚያጎናጽፍ ሀገራዊ አንድነትን ከህብረ ብሔራዊነት ጋር ማስተካከል የሚችል ሞዴል የሆነ አስተሳሰብን የሚከተለው እንደምታውቁት ላለፉት ሰባት አስርት ዓመታትና ከዚያም በላይ በሀገራችን ለክብር፣ ለስም፣ ለነፃነት የተደረጉ እንቅስቃሴዎች ስንመለከት የአርብቶ አደሮችን፣ የአርሶ አደሮችን፣ የከተሞች፣ የገጠር፣ የመሃል፣ የዳር፣ የብሔር፣ የሃይማኖት ትግሎች ሁሉም የታገሉለት ወንድሞቻችን፣ እህቶቻችን ማዕቀፉን ስንመለከት አይነትና መንገዱ ቢለያይም ሁሉም ማለት በሚቻል መልኩ ግን ለዲሞክራሲ የተደረገ ትግል መሆናችሁን ማስታወስ እጅግ በጣም ያስፈልጋል። በእንደዚህ አይነት ክርክር ወቅት ማለት ነው። ሶ እንደ ሀገር የፖለቲካ ታሪካችንን ወደኋላ ስንመለከተው ወደ ዲሞክራሲ ሊያሻግሩን ሲችሉ ዛሬም ድረስ መሻገር ያቃተው እግር ሆነ የምናነክሰው በርካታ እድሎችን አምክነን ነው። ዲሞክራሲን ለመትከል የተካሄደው የተሄደበት ጎዳና ምናልባት በተሳሳተ መንገድም ሊሆን ይችላል ብሎ ያስባል። ፍሬውን እንጂ ፍሬው የበቀለበትን አፈር ካለማየት፣ ውሃውን እንጂ ምንቹን ካለመፈለግ ይመስለኛል። ዲሞክራሲን በተሳሳተ መልኩ ለመትከል የተሞከረበት አካሄድ ዲሞክራሲ እንዳይተክል እንዳይጸናም አድርጎታል ብለን እናምናለን ማለት ነው። ያለፉትን በርካታ ጊዜያቶች ባለፉት ሦስት ዓመታት ውስጥ የበርካታ ዓመታት የትግል ድምር ውጤት መሆኑንም ማስታወስ በጣም ያስፈልጋል። በዚህም ብልጽግና የተወለደው ለዛ ነው። ብልጽግና የዲሞክራሲ ተቋማት ግንባታ የቅንጦት ጉዳይ አይደለም ብሎ ነው የሚያምነው። ብልጽግና የኢትዮጵያ ፖለቲካ ስኬታማ የትውልድ ሽግግር እንዲደረግ እድል የፈጠረው ፓርቲ ነው ማለት ነው። ስለዚህ ለውጡ ከመጣ በኋላ ምን አደረገ? ምንስ አልተደረገም? ምን መሆን ነበረበት? ምንስ አልሆነም? የሚለው ለእናንተ በጣም አድ አመሰግናለሁ። የሰብአዊ መብት ኮሚሽን ማቋቋሚያ አዋጅን በተመለከተ፣ የጸረ ሽብር ህግን ማሻሻል፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ፣ ከሦስት መቶ በላይ የሚደርሱ ሚዲያዎችን መክፈት እንደዚሁም የሚዲያ ጃም የሚደረግባቸው ማስተካከል የምርጫ ህግቡን የስነ ምግባር መመሪያዎችን የፌዴራል ፖሊስ መርህ አልባ ከነበረበት አወቃቀር በማውጣት ዋና ተልእኮን ከስርዓት አገልጋይነት ጠባቂነት ወደ ሰብዓዊ መብት አስጠባቂነት የሚያሸጋግር ዶክትሪን እንዲመራ እየተደረገ ነው። አመሰግናለትን ጨርሰዋል። እናመሰግናለን። በመቀጠል የመንደርደሪያ ሀሳቡን የሚያቀርበው ነፃነትና እኩልነት ፓርቲ ነው። ስድስት ደቂቃ አሁን ይጀምራል። አመሰግናለሁ። ውድ ኢትዮጵያውያን የተከበራችሁ የሀገራችን ህዝቦች ሆይ በነጻነትና እኩልነት ፓርቲ ግምገማ ከዘመናዊ ኢትዮጵያ ሀገረ መንግስት ምስረታ ጀምሮ በሀገራችን በንጉሳዊ ወታደራዊ አብዮታዊ ዲሞክራሲ ና እንዲሁም የብልጽግና መስመሮች የተለያየ የፖለቲካ ማህበር ኢኮኖሚያዊ ና የዲሞክራሲያዊ ስርዓት ግንባታ ማሻሻያዎች ተሞክረዋል ሁሉም ግን ከህዝብ ሉዓላዊ የስልጣን ባለቤትነት ይልቅ የሀገር ተቋማት ሀብትና ንብረት ማንነትን ቡድንን፣ ወይም የጥቅም ትስስርን ማዕከል ባደረገ መልኩ ለአገዛዝ ስርዓት የህልውና ማስጠበቂያ መሳሪያ ከመሆን የዘለለ አልነበረም። የሀገራችንን ህዝቦች የነፃነትና የእኩልነት ጥያቄ ወደ ጎን በመተው የብሔረ መንግስትና የሀገረ መንግስት ግንባታ ተገቢውን ምላሽ እንዲያገኝ ባለመደረጉ ህዝባችንን ለጦርነት እና ችጋር ተዳርጎ የህዝቦች ሁለንተናዊ ደህንነት እያሽቆለቆለ የሀብት ክፍፍል ክፍተቱም እየሰፋ ስራ አጥነቱ እየጨመረ በመምጣቱ የህዝባችንን ህይወት በሰቁቃና በስጋት የተሞላ እንዲሆን ማድረጉ የሚካድ አይደለም። በኦሮሞ ቄሮዎች፣ በአማራ ፋኖዎች፣ በዘርማዎችና በየክልሉ በሚገኙ የለውጥ ፋና ወጊ በሆኑ ወጣቶች ትግልና የህይወት መስዋዕትነት የተገኘው ድል በብልጽግና የተተካው የኢህአዴግ ስርዓት ሲጀምር የተወሰኑ የተስፋ ብርሃኖችን ማየት ተጀምሮ ነበር በተወሰነ ደረጃ በኢትዮ ኤርትራ ውጥረትን ማርገብ፣ የፖለቲካ እስረኞችን መፍታት፣ የነበሩ የፖለቲካ ድርጅቶች ፖለቲከኞችን፣ አክቲቪስቶችን፣ ጋዜጠኞችን ወደ አገር ገብተው እንዲንቀሳቀሱ የማድረግና ሌሎችም እርምጃዎች የተወሰዱ የተቃውሟዊ እርምጃዎች የተስፋ ጭላንጭል ማሳጅ ጀምረው ነበር። ይሁንና እነዚህ የተስፋ ብርሃኖች እየተሻሻሉ እየጎለበቱና ተቃውሟዊ ቅርጽ የያዙ ለመምጣት ፋንታ ጉዞ ወደ ቁልቁለት ሆኗል በተቋርኖ በተሞላች በዚህች ሀገር ቅድሚያ ሊሰጡ የሚገባው አካታች አሳታፊና ሁሉ አቀፍ የሆነ የሀገራዊ መግባባት ስራ መሰራት ሲገባው እንደ ቀደመው የኢህአዴግ ስርዓት ለውጡን አካታች ባልሆነ መንገድ ብቻውን በተወሰኑ ቡድኖች እንዲመራ በማድረጉ ዛሬም እንደ ወትሮ አብዛኛው የሀገሪቱ ሕዝብ በሀገሩ ጉዳይ ላይ የዳር ተመልካች እንዲሆን በመደረጉ የሕዝቦች ሰብአዊ መብት ጥሰት፣ ስደት፣ ሞት እና መፈናቀል በታሪክ ታይቶ በማይታወቅ ደረጃ ቀጥለዋል። ይህን ጊዜ በተለይ ብልጽግና እየመራበት ያለውን ጊዜ የዲፋክቶ የሽግግር ጊዜ አድርገን ነው የምንወስደው። የሽግግር ጊዜ የሚመራው ደግሞ ሁሉን አካል ባካተተ መልኩ ሁሉንም አካል አካታች አሳታፊ በሆነ መልኩ መመራት ሲገባው አንድ ፓርቲ ብቻ ለውጡን አመጣለሁ ብሎ በመያዙ የተፈጠረ ችግር መሆኑ ግምት ሊገባ ይገባል። በዚህም ምክንያት ሀገራችን በለውጡ ጅማሬ ፈንጥቆ የነበረው የለውጡ ተስፋ ወደ ኋላ ተመልሶ ለሀገራችን ሁለንተናዊ የፖለቲካ፣ ማህበራዊና ኢኮኖሚያዊ እድገት ሊመጣ ከሚችለው ፍኖተ ካርታ ውጪ እንዲሆን ተገዶ ሀገሪቱ በተለመደው የአዙሪት ፖለቲካ ቅርቃር ውስጥ እንድትገባ ሆኗል። ነጻነትና እኩልነት ፓርቲ በዋናነት የለያቸው መሰረታዊ ችግሮች መዋቅራዊና ተቃዋማዊ ብሎ በሁለት ከፍሎ ያያቸዋል። በመጀመሪያ ደረጃ የችግሮች ሁሉ ማጠንጠኛ የሆነው መዋቅራዊ ችግር ምንጩ የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች ናቸው። የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች በተለይ የመጫወቻ ሜዳውን የዲሞክራሲ መጫወቻ ሜዳውን ለሁሉም እኩል አሳታፊና አካታች በማድረግ ረገድ ትልቅ እንቅፋትና ችግር ሊሆን እንደሚችል ሳይታለም የተፈታ ነው። እነዚህ ችግሮች ቅድሚያ መፍታት አለባቸው ብለን እናምናለን። የፌደራል ስርዓቱ የተዋቀረበት የሚገነባበት መሰረት ላይ ተቃርኖዎች መኖር ሌላው ችግር ነው። ሕገ መንግስታዊ ስርዓቱ ላይ ያሉ ጉድለቶች፣ የዳርና የማህል ሀገር ፖለቲካ ጉድለቶች የብዙሃንና የአናሳዎች መብት ሚዛናዊ ሆኖ ያልተቀመጠበት አግባብ በሰፊው የሚታዩ ችግሮች ናቸው። ተቋማዊ ችግሮች፣ ያልተስተካከለ የፖለቲካ ምህዳር መኖር ትልቁ ችግር ነው። ለዲሞክራሲ ስርዓት ግንባታ እንቅፋት አሁንም የሆነ ነው። የሀብት የሚዲያና የተቋማት አጠቃቀም በአንድ ፓርቲ ብቻ የሆነበት ሁኔታ መኖር፣ የሀገርና የህዝብ የሆኑት እነዚህን ተቋማት በአንድ ፓርቲ ለራሱ ፖለቲካ መጠቀሚያ ማድረጉ ትልቁ ችግር ነው። ሁለተኛ የህግ የበላይነት አለመኖር፣ የብልሹ መንግስት አስተዳደር፣ ደካማ ቢሮክራሲ መኖር፣ ሌላው የዲሞክራሲና የተጠያቂነት ደካማ ተቋማት ደካማነት በዋናነት የሚነሱ ናቸው። እነዚህን ችግሮች ለመፍታት ነጻነትና እኩልነት ፓርቲ የመርህ የፖሊሲና የህግ መፍትሄ አቅጣጫዎችን አስቀምጧል። በመጀመሪያ ደረጃ ቅድሚያ መሰራት አለበት ብሎ የሚያምነው ብሔራዊ እርቅና ሀገራዊ መግባባት ነው። ይህም በብሔራዊ መግባባትና እርቅ የሚጀመር የብሔረ መንግስትና የሀገረ መንግስት ተቋማት ግንባታ ሂደት በሌለበት ዲሞክራሲና የህግ በላይነት አፈጻጽም አፈጻጽም ውጤት አልባ ይሆናል ብሎ ነጻነትና እኩልነት ፓርቲ ያምናል። ይህም ማለት የዜጎች እኩልነት አካታችነትና አሳታፊነት በሌለበት በእኩልነት ላይ ባልተመሰረተ አሳታፊ ባልሆነና አግላይ በሆነ ማህበራዊ ኢኮኖሚያዊ፣ ፖለቲካዊ መዋቅር ላይ ዲሞክራሲና የህግ በላይነት ወደ መሬት ሊወርድ አይችልም። ሌላው አካታቸው የሆነ ብሔረ መንግስት መገንባት መፍትሄ ነው ብሎ ያምናል። የፖለቲካ ምህዳሩን ማስፋት ፓርቲና መንግስትን መለየትም በዋናነት ሊሰሩ የሚገባቸው ጉዳዮች ናቸው ተቋማዊ ጉዳዮች ናቸው ብለን እናምናለን። ሌላው የዲሞክራሲና የተጠያቂነት ተቋማትን ማጠናከር፣ ለሀገርና ለህዝብ በሚሰሩበት ቁመና ማብቃት መሰረታዊ ነው ብለን እናምናለን። ለዚህም በተለይ አስራ አንድ ተቋማትን ለይተን አስቀምጠናል። አስራ አንድ ተቋማት የሀገርና የህዝብ ስለሆኑ በዚህ አግባብ ሊቃኙና የህግ ጥበቃ ሊደረግላቸው ይገባል ብለን እናምናለን። ይህንንም ለማድረግ ህገ መንግስታዊ ማሻሻያ ለውጥ የሚያስፈልጋቸው ተቋማት አሉ ብለን እናምናለን። የተጠያቂነትና አንደኛ አንደኛ የተጠያቂነትና የዲሞክራሲ ቁልፍ መርሆችና ተቋማትን ህገ መንግስታዊ መሰረት ማጠናከር፣ ያስፈጻሚውን በተለይም የጠቅላይ ሚኒስትሩን ስልጣን መገደብ፣ ነጻና ገለልተኛ የህገ መንግስት ተርጓሚ ማቋቋም፣ የምርጫ ስርዓቱን ማሻሻል፣ በተለይ ፕሮፖርሽናል ሪፕሬዘንቴሽን ሊፈጥር በሚችል መልኩ ማሻሻል፣ ሁሉ አቀፍ የሆነ አካታች የሆነ መንግስትና ዲሞክራሲ ስርዓትን ለመገንባት ይረዳል ብለን እናምናለን። አድማጮች ክርክሩ አልተቋጨም። እንደሰማችሁት የመጀመሪያው ክፍል ነው ያዳመጣችሁት። ክፍል ሁለትን በነገው ምሽት ይዘን እንመለሳለን። የተከበራችሁ አድማጮች ለዛሬ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም በደህና ደሩ Thank